የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ነሐሴ 15 2012 ዓ ም ዝግጅታችን ጀመረ። We will never get our economy back on track. We will never get our kids safely back in schools. We'll never have our lives back until we deal with this virus. <laughs> የቀድሞ የአሜሪካ ምክትል ፕሬዚዳንት ጆ ባይደን የዴሞክራቲክ ፓርቲያቸውን ወክለው ለፕሬዝዳንትነት እንዲወዳደሩ በይፋ ከተሰየሙ በኋላ ካደረጉት ንግግር የተቀነጨበ ነው። ዘገባውን በአብይረስ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ። እንደምን አመሻችሁ። ዜናዎቹን የማሰማችሁ ቆንጂ ይታየ ነኝ። በተለያዩ ሀገሮች ያሉ የኢትዮጵያ አምባሳደሮችና ሌሎችም ዲፕሎማቶች በአዲሱ ረቂቅ የኢትዮጵያ የውጭ ፖሊሲ ላይ ከመጪው ሰኞ ጀምሮ አዲስ አበባ ውስጥ ተሰብስበው እንደሚወያዩ ተገልጿል። በሕዳሴ ግድብ ዙሪያ ሶስቱ ሀገሮች የሚያደርጉት ድርድር አሁንም እየተካሄደ መሆኑንም የውጭ ጉዳይ ሚኒስቴር አስታውቋል። መለስካቸው አመሀ ዝርዝሩን ይዟል። የውጭ ጉዳይ ሚኒስቴር ቃል አቀባይ በየሁለት ሳምንት አንድ ቀን በሚጠሩት ጋዜጣዊ መግለጫ ላይ ዛሬ እንዳስታወቁት የኢትዮጵያ አምባሳደሮችና ሌሎች በዲፕሎማሲው ዓለም የሚያገለግሉ ባለሙያዎች ከመጪው ሳምንት መጀመሪያ አንስቶ በአዲሱ የሀገሪቱ ረቂቅ የውጭ ጉዳይ ፖሊሲ ላይ ለመወያየት አዲስ አበባ እንደሚሰበሰቡ ታውቋል። የሚኒስትሩ ቃል አቀባይ አምባሳደር ዲና ሙፍቲ እንዳብራሩት ዲፕሎማቶቹ ሕጋዊ ሂደቱን ጠብቆ ወደፊት በሚጸድቀው በዚህ የሀገሪቱ ረቂቅ የውጭ ጉዳይ ፖሊሲ እና በሌሎችም ጉዳዮች ላይ ይነጋገራሉ ብለዋል። ስብሰባው የተለመደና አመታዊ እንደሆነም አስታውሰው ይህን ብለዋል። እዚህ ስብሰባ ላይ አምባሳደሮችና የዋናው መስሪያ ቤት የስራ ኃላፊዎች በሙሉ ይሳተፋሉ። ዲፕሎማሲ ተልኳችን ለዘላቂ ሰላም፣ ለጋራ ጥቅም እና ለሀገራዊ ብልጽግና በሚል መርህ ነው የሚካሄደው። በዚህ ስብሰባ ላይ በርካታ ስራዎች ናቸው የሚሰሩት። የተሻሻለው የኢትዮጵያ ውጭ ግንኙነት ፖሊሲ ጨምሮ ሌሎች ትላልቅ አገራዊ ፖሊሲዎች ላይ ስልጠና ይሰጣል፣ ለዲፕሎማቶቹ ማለት ነው። በአጠቃላይ ለአምባሳደሮቹም፣ ለዲፕሎማቶቹም በዋናው መስሪያ ቤት ላሉ ተላፊ ኃላፊዎችም ከዚህ ሌላ የሚስ ኖች አመታዊ እቅድ አፈጻጸሙ ይገመገማል። በተቋሙ የወደፊት እቅዶች ላይ አምስት አመት እቅድ ላይ እንደዚሁ ውይይቶች ይካሄዳሉ። ከስልጠናና ከእቅድ ግምገማ በተጨማሪ የመስክ ጉብኝቶች ይኖራሉ። በዱከም እና በአዳማ አካባቢ የመሰረተ ልማት ጉብኝቶች ይኖራሉ። ወደ መጨረሻ አካባቢ የእንጦጦ ፓርክ ጉብኝት ይካሄዳል። በመጨረሻም በበላይ አካል የስራ አመራር ዲፕሎማቶቹ ይሰጣል ማለት ነው። ኢትዮጵያ፣ ሱዳንና ግብጽ በታላቁ ሕዳሴ ግድብ ዙሪያ የሚያካሄዱት ድርድር እንደገና መጀመሩን ይፋ እንደተደረገ ያስታወሱት አምባሳደር ዲና አሁንም ስለደረሰበት ደረጃ ምንም የተጨበጠ ነገር ለመናገር እንደማይችሉ አስታውቀው፣ ይሁንና ውጤቱን በይፋ የምንገልጽበት ጊዜ ሩቅ አይደለም ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን አመሰግናለሁ። ወደ ኢትዮጵያ ዕለታዊ የኮቪድ-19 ዜና ስናልፍ በኢትዮጵያ ባለፈው 24 ሰዓት ውስጥ ለ23035 ሰዎች የኮሮና ቫይረስ ምርመራ ተካሂዶ 1829 ሰዎች ላይ ቫይረሱ መገኘቱን የጤና ሚኒስቴር ዕለታዊ መረጃ ያመለክታል። በዚሁ ጊዜ ውስጥ በበሽታው ሳቢያ የ17 ሰዎች ሕይወት ማለፉንም ጨምሮ ጠቅሷል። ቫይረሱ በምርመራ ከታወቀላቸው ሰዎች ውስጥ 1 ሺህ 18ቱ በአዲስ አበባ፣ 273 ከትግራይ 191 ከኦሮሚያ ክልል፣ 96 ከሲዳማ፣ 84 ከአማራ ክልል፣ 20 ከሐረሪ፣ 31 ከደቡብ ክልል፣ 30 ከአፋር፣ 39 ከድሬዳዋ፣ 15 ከቤንሻንጉል፣ ዘጠኝ ከጋምቤላ ክልል መሆናቸውን ነው የዘረዘረው። በአጠቃላይ በኢትዮጵያ ያለው የቫይረሱ ተጠቂዎች ቁጥር ዛሬ 37665 መድረሱ ነው፣ ሕይወታቸው ያለፈው ደግሞ 637 መድረሳቸውን ዕለታዊ መረጃው ጨምሮ አስታውቋል። የሶማሊያው ጽንፈኛ እስላማዊ አሸባሪ ቡድን የአልሸባብ ዋና አባል በዩናይትድ ስቴትስ የድሮን ጥቃት መገደሉን የሶማሊያ ባለስልጣናት አስታወቁ። ከሞቃዲሾ በስተደቡብ ምዕራብ 28 ኪሎ ሜትር ርቀት ላይ በምትገኘው ኩንትዋሬ የምትባል ከተማ አቅራቢያ በአብራሪ አልባ አውሮፕላን ወይም ድሮን ጥቃት የተካሄደው ትናንት ቡድኑ በሶማሊያ መንግሥት ኃይሎች ላይ ጥቃት ሊያካሄድ እየተሰናዳ በነበረበት ወቅት መሆኑን ሞቃዲሾ ራዲዮ ላይ የተሰራጨው የመንግስቱ መግለጫ አስታውቋል። በጥቃቱ ከፍተኛ የአልሸባብ አባልና ፈንጂ የሚሰሩለት ክፍል አባል የሆነ ግለሰብ ስሙ አልተጠቀሰም መገደሉን ነው ያስታወቁት። በአፍሪካ የዩናይትድ ስቴትስ ወታደራዊ እዝ አፍሪኮምም ግለሰቡ መገደሉን አረጋግጧል። አስራ አምስት አባል ሀገሮች ያሉት የምዕራብ አፍሪቃ ሀገሮች የኢኮኖሚ ማህበረሰብ ኤኮዋስ ልኡካን በማሊ ከስልጣን ያስወገዷቸውን ፕሬዚደንት ኢብራሂም ቡባከር ኬታን እና ሌሎችንም ባለስልጣናት አስረው ከሚገኙት የወታደራዊ ኮሚቴ አባላት ጋር ሊወያዩ ወደ ሀገሪቱ ተጉዘዋል። ኤኮዋስ ወታደራዊው ቡድን ፕሬዚደንቱን እንዲለቅ ከተያዙበት ከማክሰኞ እለት አንስቶ ሲጠይቅ ነው የቆየው። ፕሬዚደንቱን ተቃውመው ሰልፍ ሲያካሂዱ የቆዩት ኤምፋይ አርኤፍፒ በሚል ስም የሚጠሩት የተቃዋሚ ፓርቲዎች ህብረት ደግሞ ያመጹትን ወታደሮች እየደገፉ ነው። ኤኮዋስ ፕሬዚደንቱ ይፈቱ ማለቱንም ተቃውመዋል። ይህ በዚህ እንዳለ ተቃዋሚ መሪዎች ጦር ሰራዊቱ ስልጣን በመያዙ ድጋፉን ለመግለጽ ህዝቡ ሰልፍ እንዲያካሂድ ጥሪ ማሰማቱ ታውቋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሀምሳ አመት ለሚጠጋ ጊዜ በዩናይትድ ስቴትስ የፖለቲካ መድረክ ላይ ያሳለፉት ጆ ባይደን በመጪው የአውሮፓውያን ህዳር ኖቬምበር ሶስት ቀን በሚካሄደው ፕሬዝደንታዊ ምርጫ የዲሞክራቲክ ፓርቲያቸውን እጩነት ትናንት ሐሙስ ማታ በይፋ ተቀብለዋል። የአሜሪካ ሕዝብ ሪፐብሊካኑ ፕሬዚደንት ዶናልድ ትራምፕን ከአንድ የስልጣን ዘመን እንዳያልፉ ማድረግ አለበት ሲሉም ባይደን አሳስበዋል። በሀገሪቱ የኮሮና ቫይረስ ወረርሽኝ አላባራ ባለበትና ብዙ ሚሊዮን አሜሪካውያን ለስራ አጥነት በተዳረጉበት በአሁኑ ወቅት ባይደን በንግግራቸው አሜሪካን የሸፈናትን ጨለማ በአንድነት ልናሸንፈው እንችላለን እናሸንፈዋለንም ብለዋል። ግማሽ ሰዓት ገደማ በዘለቀው የሚመጣው ንግግራቸው ጆ ባይደን ኮሮና ቫይረስ ለመዛመቱ ትረምፕ አንድም ኃላፊነት አልወሰዱም። ትግሉን ለመምራትም ፈቃደኛ አይደሉም ሲሉ ተደምጠዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ እናክላለን። ባይደን ንግግራቸውን ከማሰማታቸው በጥቂት ሰዓታት ቀደም ብለው ፕሬዚደንት ትራምፕ በበኩላቸው የምርጫ ዘመቻቸውን ከጆ ባይደን የትውልድ ከተማ ዘጠኝ ኪሎ ሜትር የማይሞላ ርቀት ላይ በምትገኘው የፔንሲልቬኒያ ኦልድ ፖርጅ ከተማ አድርገዋል። ትራምፕ በንግግራቸው ባይደን ግማሽ ምዕተ ዓመት ሙሉ አሜሪካን ምንም አልፈየዱላትም ሲሉ ተደምጠዋል። በምርጫው ቁልፍ የሆነችው የፔንሲልቬኒያ ክፍለ ግዛት ሕዝብ እሳቸውን እንደገና እንዲመርጥም ተማጽነዋል። በዓለም አቀፍ የኮቪድ-19 ዜናዎች የዓለም ባንክ ፕሬዚደንት ዴቪድ ማልፓስ የኮቪድ-19 ወረርሽኝ ቁጥሩ ወደ 100 ሚሊዮን የሚደርስ ህዝብ መልሶ የከፋ ድህነት አዘቅት ውስጥ ሊከት እንደሚችል አስታወቁ። ቢሮው ዋሽንግተን የሆነው የዓለም ባንክ ቀደም ብሎ በኮቪድ-19 ምክንያት 60 ሚሊዮን ህዝብ ለከፋ ድህነት ይጋለጣል ነበር ያለው። በዚህ በአዲሱ አሃዝ ፕሬዚደንቱ ያ አሃዝ ወደ 70 እስከ 100 ሚሊዮን ድረስ ሊያሻቅብ እንደሚችል ገልጸው፣ ወረርሽኙ ካልተገታ ወይም ከተባባሰ ደግሞ ይብሱን ይጨምራል ብለዋል። የዩናይትድ ስቴትስ ዲሞክራቲክ ፓርቲ ፕሬዝደንታዊ እጩነታቸውን በይፋ የተቀበሉት ጆ ባይደን ለሀገራቸው ኮሮና ቫይረስን የምትዋጋበት እቅድ ማሰናዳታቸውን ተናግረዋል። እስካሁን ድረስ እኚህ ፕሬዝደንት ምንም እቅድ የላቸውም፣ እኔ ግን አለኝ ነው ያሉት ባይደን። ፕሬዝደንታዊ እጩ ተፎካካሪነታቸውን በተቀበሉበት ንግግራቸው ጆ ባይደን በሀገር አቀፍ ደረጃ የአፍና አፍንጫ መሸፈኛ ጭንብል መጠቀም ትዕዛዝ ይሰጣል፣ ፈጣን የኮሮና ቫይረስ ምርመራ ውጤት የሚገኝበትን የሕክምና መገልገያ ግብዓቶች በብዛት እንዲመረቱ የሚደረግበትንም እቅድ አሰናድተናል ብለዋል። ትምህርት ቤቶች ለቫይረሱ በማያጋልጥ መንገድ በስኬት መከፈት እንዲችሉ አስፈላጊው ሁሉ እንዲሟላላቸው ይደረጋል ሲሉም አክለዋል። ዩናይትድ ስቴትስ በኮሮና ቫይረስ የተጠቁ ከአምስት ነጥብ አምስት ሚሊዮን በላይ፣ በበሽታው ምክንያት ለህልፈት የተዳረጉ ከ174 ሺህ በላይ ዜጎች ይዛ በሁለቱም አሃዞች ከዓለም ቀዳሚውን ስፍራ እንደያዘች ነች። ይህ በዚህ እንዳለ ኬር የተባለው የሰብአዊ ረድኤት ድርጅት የኮቪድ-19 ዓለም አቀፍ ወረርሽኝ በዓለም ዙሪያ የበቂ ምግብ እጥረትና የረሃብ ቀውሱን እንደሚያባብሰው አስጠንቅቋል። ኬር ባወጣው አዲስ ሪፖርት ይህ የአውሮፓውያን 2020 ዓ ም ሲጠናቀቅ በዓለም ዙሪያ ለከባድ የምግብ እጦት ወይም ቀውስ የሚጋለጡት ሰዎች ቁጥር በእጥፍ ጨምሮ ሁለት መቶ ሰባ ሚሊዮን ሊደርስ እንደሚችል ነው ያስጠነቀቀው። ይህ በዚህ እንዳለ በዩናይትድ ስቴትስ ኦሊያንድሪን የሚባለውን ተክል የዩናይትድ ስቴትስ የምግብና መድኃኒት አስተዳደር ኤፍዲኤ በኮቪድ-19 መድኃኒትነት ፈቃድ እንዲሰጥ ይፈልጋሉ የሚሉ ሪፖርቶች መውጣታቸውን ተከትሎ ሕዝቡ ከዚያ ተክል የሚወጣ ውጤትም ሆነ ተክሉን ራሱን ከመጠቀም እንዲቆጠብ የሕክምና ኤክስፐርቶች ማስጠንቀቃቸው ተሰምቷል። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የቀድሞ ከፍተኛ አማካሪ የነበሩት ስቲቭ ባነንና ሶስት ባልደረቦቻቸው ከሜክሲኮ ጋር የሚያዋስነውን ድንበር ለማጠር እንዲያግዙ ከደጋፊዎች የተሰበሰበ ገንዘብ በማጭበርበር ወንጀል ክስ ተመሰረተባቸው። የፍትህ ሚኒስቴር ሶስቱ ሰዎች ከተሰበሰበው ገንዘብ ውስጥ ብዙ መቶ ሺህ ዶላር ለግል ጥቅማቸው አውለዋል ነው ያላቸው። ስቲቭ ባነን በፕሬዝደንት ትረምፕ የ2016ቱ የምርጫ ዘመቻ ወቅት ዋና ስራ አስፈጻሚ የነበሩ ሲሆን ከዚያ በኋላ ደግሞ በዋይት ሀውስ ዋና የፖሊሲ ስትራቴጂ ቀራጫቸው ሆነው ሰርተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርስ በ25 ሜትር ባንድ በ1240 ኪሎሄርስ በ31 ሜትር ባንድ በ9485 ኪሎሄርስ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ነሐሴ 15 2012 ዓ ም ምሽት ፕሮግራም ነው። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94 ነጥብ ሶስት ላይ በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ጆ ባይደን ለፕሬዚዳንታዊው ውድድር የዴሞክራቲክ ፓርቲውን ውክልና ትላንት በይፋ በተቀበሉበት ወቅት በመጪው ኅዳር ውህር በሚካሄደው ምርጫ ፕሬዚዳንት ዶናልድ ትራምፕ በኮሮና ቫይረስ ላይ ያላቸውን አያያዝ የምርጫ ቅስቀሳቸው ማዕከል እንደሚያደርጉ ግልጽ ሆኗል። ጉባኤው በፕሬዝዳንት ትራምፕ ላይ ባለው ተቃውሞ የፓርቲው ብዝሃነትንና አንድነትን ለማሳየት መቻሉን፣ በኮቪድ-19 ምክንያት በቨርቹዋል ማለትም በርቀት ስለተካሄደው የዴሞክራቲክ ፓርቲ አፈጻጸም የዘገበው የአሜሪካ ድምጽ ዘጋቢ ብራያን ፓደን ጠቁሟል። አዳነች ፍሳሐዬ ታቀርበዋለች። ጆ ባይደን ዴሞክራቲክ ፓርቲውን ወክለው ለመወዳደር በኦፊሴል ከተሰየሙ በኋላ በተፎካካሪያቸው ሪፑብሊካዊ ፕሬዝደንት ዶናልድ ትራምፕ ላይ አትኩረዋል። ፕሬዚዳንቱ በዩናይትድ ስቴትስ ክፉኛ የተዛመተውን ዓለም አቀፉን ወረርሽኝ ኮሮና ቫይረስን ለመቆጣጠር አልቻሉም በማለት ነቅፈዋል። ስ ስ He's failed to protect America. And my fellow Americans, that is unforgivable. የወቅቱ ፕሬዚደንታችን ለአገሪቱ ማድረግ የሚገባቸውን መሰረታዊ ተግባር ለማከናወን አልቻሉም፣ ሊከላከሉን አልበቁም። የአገሬ ሰዎች ሆይ ይህ ፈጽሞ ይቅርታ ሊደረግለት የሚገባ ተግባር አይደለም። የኮሮና ቫይረስን መዛመት ለማስወገድ ሲባል በቨርል ወይም በርቀት በተካሄደው የአራት ቀናት ጉባኤ የተሳተፉት የታወቁ ሰዎች ባደረጓቸው ንግግሮች ዓለም አቀፍ ወረርሽኝ ስላደረሰው ጉዳት ዘርዝረዋል። በሀገሪቱ 174,000 የሚሆኑ ሰዎች በቫይረሱ ምክንያት ለህልፈት ተዳርገዋል። በሀገሪቱ ኢኮኖሚ ላይ ከባድ ቀውስ በማድረሱም 30 ሚሊዮን የሚሆኑ ሰዎች ከስራቸው ተፈናቅለዋል። ዓለም አቀፉ ወረርሽኝ በተጨማሪም በሀገሪቱ የዘር እኩልነት እጦት አስከተለው ያሉትን ህዝባዊ መነሳሳት ስለማባባሱም ተናግረዋል። And this is not a coincidence. It is the effect of structural racism. And this is not a coincidence. It is the effect And this is not a coincidence. It is the effect of structural racism. ሮም ስትጋይ መሪዋ ኔሮ ቫዮሊን ሲጫወት ነበር። ትራምፕ ደግሞ ጎልፍ ይጫወታሉ። የቀድሞው ፕሬዚደንት ባራክ ኦባማ፣ ዶናልድ ትራምፕ ሃዝንት ግሮን ኢንቱ ዘ ጃብ ቢካዝ ይካን ዶናልድ ትራምፕ በስራቸው ለመሻሻል አልቻሉም፣ ምክንያቱም ብቃቱ የላቸውምና። የቀድሞዋ ቀዳማዊት እመቤት ሚሼል ኦባማ He simply cannot be who we need him to be for us. It is what it is. እኛ እንዲሆኑ የምንፈልጋቸው አይነት ሊሆኑ የሚችሉ ሰው አይደሉም። ማንነታቸው ይኸው ነው፣ ከዛ በላይ ሊሆኑ አይችሉም። የሰባ አራት ዓመት ዕድሜው ፕሬዝደንት ትራምፕ በበኩላቸው የሰባ ሰባት ዓመት ዕድሜ ባለጸጋ የሆኑትን ባይደን እርጅና የተጠናወታቸው በድርጅታቸው ያሉት ሶሻሊስቶች ቁንጮ አድርገው ለማቅረብ ሞክረዋል የሀገሪቱን ኢኮኖሚ መልሶ በመገንባት ተግባርም በተሻለ ሊሰሩ የሚችሉት እሳቸው መሆናቸውን ለማሳመን ጥረዋል። የግብር ክፍያን የሚጨምሩ በንግድ ግሎባላይዜሽን የሚያምኑና የስራው ዕድል ወደ ውጭ ሀገራት እንዲወጣ የሚያግዙ ናቸው ብለዋል። እኔ እኛ በአሜሪካ ህልምና በፍጹም እብደት እንዲሁም በዓለም ታሪክ በታላቋ ሀገር ውድመት መካከል የቆምን ግንብ ነን። ጆ ባይደን የፓርቲያቸውን ውክልና በኦፊሴል ሲቀበሉ ባደረጉት ንግግር ወደተለመደው ተለመደው ስራችን ከመመለሳችን በፊት ዓለም አቀፍ ወረርሽኙን ለመከላከል ጠንካራ እርምጃ ወስዳለሁ ብለዋል። ኢኮኖሚ ባክ ኦን ትራክ ወ We'll never have our lives back until we deal with this virus. ቫይረሱን ለመከላከል አስፈላጊ እርምጃዎችን ከመውሰዳችን በፊት በምንም አይነት ኢኮኖሚያችንን ልናስተካከል አንችልም፣ ልጆቻችንን ወደ ትምህርት ቤት አንልክም፣ በምንም አይነት ወደ ዘውትር ስራችን ልንመለስ አንችልም። የዲሞክራቲክ ፓርቲው ጉባኤ የዘር ብዝሃነትንና አንድነትን ያጎላ ቢሆንም በመጪው ህዳር ወር ላይ የሚካሄደው ምርጫ በፕሬዚደንት ትራምፕ ላይ የሚደረግ ህዝበ ውሳኔ እንደሚሆን እና የኮሮና ቫይረስ ጉዳይ ወሳኝ ሊሆን እንደሚችል ተንታኞች ይናገራሉ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ካሚላ ሄሪስ በቁጥር አነስተኛ ከሆነው ማህበረሰብ የመጡ የትልቅ ፓርቲ እጩ ሴት እንደመሆናቸው ከነጭ ውጭ ያለውን ባለቀለም የማህበረሰብ ክፍል አነቃቅተው ያንቀሳቅሱታል ተብሎ ይጠበቃል። ይሁን እንጂ ከጆ ባይደን ጋር የተሰለፉት ሀሪስ ራሳቸው ትልቅ እድል ብቻ ሳይሆን ብርቱ ፈተናም ይጠብቃቸዋል። የቪኦኤ ዘጋቢ ፓቲዩዳ አስኳራ ከዊልሚንግተን ደላዌር የሚከተለውን ዘገባ አጠናቅራለች። ደረጀ ደስታ ይከተለው አቅርቦታል። ታሪካዊ ክስተት ነው። ጥቁር ሴት፣ ዝርያቸው ከደቡብ ኤዥያ የሆነ አሜሪካዊ ካማላ ሃሪስ በአሜሪካ ፖለቲካ ትልቅ ስፍራ የሚሰጠውን የዲሞክራቲክ ፓርቲ እጩ ሆነው በምክትል ፕሬዚደንትነት ከጆ ባይደን ጋር ለምርጫ ፉክክር አብረው ሲሰለፉ፣ ይህ እውነትም ታሪካዊ ነው። በዚህ ትግል ሁላችንም አብረን ተሰልፈናል። እናንተ፣ እኔ እና ጆ ሆነን አንድ ላይ። እንዴት ደስ የሚል ኃላፊነት ነው! ምንኛስ መታደል ነው! ጥሪያቸው ከብዙ ዲሞክራት መራጮች ዘንድ የተሰማ ትክክለኛ ጥሪ ይመስላል። የዲሞክራቲክ ፓርቲ መራጭ የሆኑት ዶሪን ታየስ እንዲህ ይላሉ። ያ በመላው አገሪቱ ያሉ አብዛኞቹ ወጣቶች በሷ የተደሰቱና ከሷ ጋር የተሳሰረ ስሜት ያደረባቸው በዚህ የተነሳ ይመስለኛል። ከከማላ ሀሪስ በፊት ለምክትል ፕሬዝደንትነቱ ፉክክር የታጩ ሁለት ሴቶች ነበሩ። በ1984 የነበሩት ዲሞክራቷ ጌራልዲን ፌራሮ እና በ2008 የነበሩት ሳራ ፔለን በህዝብ አስተያየት ወደኋላ የቀሩ እጩ ፕሬዝደንቶችን ደግፎ ለማንሳት ደጋፊዎቻቸውን እንዲያነቃንቁ የታጩ ሴቶች ነበሩ። ሃሪስ ግን ይህ እንግዳጅ ይዘው የመጡ አይደሉም። የተመረጡት ባይደን ያላቸው የህዝብ አስተያየት የበላይነቱን በያዘበት ጊዜ ነው። በቺካጎ ዩኒቨርሲቲ የፖለቲካ ሳይንቲስት የሆኑት ዊሊያም ሆየል ስለዚሁ ሲናገሩ እንዲህ ይላሉ ፊት ና ባይደን የት አካባቢ መጠንከር እንደሚያስፈልጋቸው በትክክል አስልተው እየተንቀሳቀሱ ነው። ምርጫውን እንዳለ ለመገለባበጥ ሳይሆን ያላቸውን እድል አይቶ በመጠቀም ለምሳሌ፣ ሴቶችና ባለቀለም ሴቶችን በአንድነት በማጣመር ነው። ያ የዲሞክራቲክ ፓርቲም ሆነ አገሪቱ ወደ የትኛው አቅጣጫ እንደሚገባት በትክክል የሚገልጽ ይመስለኛል። በአሜሪካ ፖለቲካ ውስጥ ያሉ ሴቶች ከወንዶች ይልቅ በመልካቸውና ቁመናቸው ሳይቀር የሚዳኙበት ድርብ ፈተና አለባቸው። ሌላው ቀርቶ የድምጻቸው ቅላጼ ይታያል። ማርጅ ሲምፕሰን በመድረኩ ላይ እንዲህ ትላለች። የፕሬዚዳንቱ ዋና አማካሪ ጄን ኤልስ ያረጋገጠችው ይህንኑ ነው። የካሚላ ሀሪስ ድምፅ ልክ የኔን ድምፅ ይመስላል ነበር ያለችው እንደ ሴት ተወዳዳሪ ካማላ ሀሪስ በቤተሰባቸውም የጀርባ ታሪክ ተጨማሪ ጥቃት ደርሶባቸዋል። ምንም እንኳ ሀሪስ የአሜሪካ ዜጋ ሆነው በካሊፎርኒያ የተወለዱ ቢሆንም ፕሬዝደንት ትራምፕ ግን ካማላ ሀሪስ በስደተኞቹ ቤተሰባቸው ውልደት የተነሳ ለአሜሪካ ፕሬዝደንትነት ለመወዳደር ህጋዊነት የላቸውም የሚለውን የሐሰት ክስ ለማስተባበል ፈቃደኛ ሆነው አልተገኙም። ወደፊት ግን በዚህ ጉዳይ ላይ ውሳኔያቸውን የሚሰጡት መራጮች ይሆናሉ። ከሁለቱም ፓርቲዎች ያልሆኑ ገለልተኛ መራጭ As somebody with immigrant parents, you know I don't have to prove I'm American to somebody again and again and again and again. And the andisadathiyam be the sub andiniyam mokosawu maninath lahullu maamerikawaan malaalishy degagme degagme ahunum yaanu saasra dalaginum zarengu chundhu na meche meche mbihun የቀድሞዋይቷ አቃቢ ሕግ የሆኑት ካማላ ሀሪስ የዲሞክራቶችን መከራከሪያና ማጥቂያ ነጥቦችን እያነሱ ስልጣን ላይ ያለውን አስተዳደር ለማጥቃት የተመቹ ናቸው። ገና ከወዲሁ ፕሬዚደንት ትራምፕ ይቺ ክፉና መናጢናት ማለታቸውን ተያይዘውታል። አንዳንዶቹ ይህን እንደ ፆታ ጥቃት አድርገው እየወሰዱት ነው። ይህም ሆኖ ግን ሃሪስ የፓርቲያቸው የወደፊት ተስፋ ለመሆን ትልቅ እድል አላቸው። If elected, Biden will be 78 when he's inaugurated in January, making him the oldest person to ever assume the American presidency. Biden ከተመረጡ ፕሬዝዳንት ሆነው በመጪው ጥር ወር በሚሰየሙበት ወቅት 78 ዓመት ይሆናቸዋል። ያ ደግሞ በታሪክ በዚህ እድሜ ፕሬዝዳንት የሆኑ የመጀመሪያው አዛውንት ያደርጋቸዋል። እራሳቸውን እንደ ትውልድ አሻጋሪ መሪ ነው የሚመለከቱት። ምናልባትም ለሁለተኛው ዙር መልሰው የማይወዳደሩ መሆኑንም ፍንጭ መስጠታቸው ለዚህ ይመስላል። የዲሞክራቲክ ፓርቲ ጠቅላላ ጉባኤ የተለያዩ የዘርና የባህል አይነቶች ተቀይጠውና ተጣምረው በህብር የታዩበት መድረክ ነው። የተለያዩ የፖለቲካ አስተሳሰቦች፣ በተለያየ የእድሜ ክልል ያሉ ትውልድን አንድ ላይ ማገናኘት የፈለጉት ባይደን የ55 ዓመቷን ካማላ ሃሪስን ምክትል ፕሬዚደንት አድርገው ሲያጩ ይህን ሁሉ ወገን አንድ ላይ ማምጣት የፈለጉ ነው የመሰሉት። በቺካጎ ዩኒቨርሲቲ ዊሊያም ሆዌል ይህንኑ ነው የሚሉት። ና ስ ን ስ ስ አርማውን ለማን ማስተላለፍ እንደፈለጉ ምልክት እየሰጡ ነው። ሃሪስን ለመሰሉ ሰዎች እንደ ሃሪስ ተመሳሳይ አመለካከት፣ የህይወት ታሪክና ልምድ ላላቸው ሰዎች ነው ማስተላለፍ የፈለጉት። ያ ማለት ከማላ ሃሪስ ወይም ጆ ባይደን በ2020 ምርጫ አሸነፉም አላሸነፉም ከማላ ሃሪስ 2024ን አሻግረው መመልከታቸው አይቀርም። ለአሜሪካ ድምፅ ራዲዮ ደረጀ ደስታ። ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በኦሮሚያ ክልል በአንዳንድ አካባቢዎች ምንም አይነት የተቃውሞ እንቅስቃሴ ሳይኖር ሰላማዊ ዜጎች በጸጥታ ኃይሎች መገደላቸውን የሟቾች ቤተሰቦች ለአሜሪካ ድምጽ ገለጹ። በተለይ አሳሳ በተባለው ከተማ በመኖሪያ ቤታቸው ውስጥ እንዳሉና ከመስጅድ ሲወጡ የተገደሉ ሰዎች መኖራቸውን ቤተሰቦቻቸው ተናግረዋል። በሌሎች አካባቢዎችም በተመሳሳይ ህጻናትና አዛውንት መገደላቸውን ነዋሪዎች ገልጸዋል። የኦሮሚያ የጸጥታ አስተዳደር ቢሮ በበኩሉ ህገ ወጥ የሆነ እንቅስቃሴ ለማስቆም በመንግስት በኩል እርምጃ ሰዱን ገልጾ፣ አንዳንዶቹ ድርጊቶች ተጨማሪ ማጣራት ይፈልጋሉ ብሏል። ተከታዩ ዘገባ ዝርዝሩን ይዟል። በኦሮሚያ ክልል የተለያዩ ከተሞች ውስጥ አቶ ጀዋር መሐመድን ጨምሮ እስረኞች እንዲፈቱ የሚጠይቁ የተቃውሞ እንቅስቃሴዎችና መንገድ መዘጋቶች እንደነበሩ ነዋሪዎች ይናገራሉ። ይህንን ተከትሎም በተቃውሞ አድራጊዎቹ እና በመንግስት የጸጥታ ኃይሎች መካከል ውጥረት እንደነበርና ሰላማዊ ዜጎች መገደላቸውንም ይናገራሉ። በሌላ በኩል በምዕራብ አርሲ ዞን አሳሳ ወረዳ ደግሞ ምንም አይነት እንቅስቃሴ ውስጥ ያልነበሩ ነዋሪዎች በቤታቸው ውስጥ እንዳሉ በመንግስት የጸጥታ ኃይሎች መገደላቸውን ቤተሰቦቻቸው ተናግረዋል። በቤታቸው ውስጥ እንዳሉ ከነ ባለቤታቸው ወይዘሮ ካዲያ ሀጂ መሐመድ ሳኒ ጋር መገደላቸውን የገለጹት ስማቸው እንዳይጠቀስ የጠየቁት የሼህ ኡመር ጠዊል የቅርብ ዘመድ ለአሜሪካ ድምጽ ሲናገሩ እርሳቸውን ጨምሮ ሌሎች ቤተሰቦች ከሩቅ አካባቢ ተጠርተው በመኖሪያ ቤታቸው ሲደርሱ ቤቱ ከአጥሩ ጀምሮ በጥይት መደብደቡን መመልከታቸውን ይገልጻሉ ሀያ ስምንት ጥይት

ጣታቂ አይለም አድማ በታኝም ምን እንደሆነ አይለምኛል። ቁጥራቸው ስምንት ሰው ይሆናሉ ይባላል። ከቀሩት በኋላ ወጥቶ ነው የሄዱት ያሉ እዚያ ከደረሱ በኋላም አስክሬናቸውን አውጥተው ለመቅበር ሲሞክሩ ችግር እንደገጠማቸው ነግረውናል። ከሞቱ በኋላ አካባቢ ሰው ወጥቶ ሬሳውን አመሱና አስገብቶ እንራራቃለን። ልክ ተነግሮን ልንደርስም አልቻልንም። መሽተዋል። አድረን ጠዋት ሲንደርስ አንስተን ለቀብር ስርዓት ለሬሳ የሚያስፈልገውን ጠየቅ ነው። በሽማግሌ ሀገር ሽማግሌ ሄዶ ጠየቁ እና ሲጠይቁ፣ ምራክ ማስረጃ ምናምንም እንደሆነ ማስረጃ ነገር ወረቀት ስጡን ልባሉም ሊሰጡንም አልቻሉ። እና እንደዚህ ንግበር እንግዲህ ምን ደረገው ነገር የለም ብለን እዛ አገር ወጥቶ ወደ ካድር ልን ውስጥ መንገድ ላይ ያወጣል አስቆሙን ና ያለው ነገር ሁሉ በጣም ካስፈራሩን በኋላ ነው የለቀቁት። እንደዛ ተቀበረ በቃ ላይ ና ነገር ነ የተቃውሞ እንቅስቃሴ ሰልፍ፣ ወይም መንገድ የመዝጋት ሁኔታ በአካባቢው ነበር። ራሴ እንቅስቃሴ የለም፣ ምንም አይነት ው ከባቢ ጸጥ ያለ ሆነ እና ራቅ ያለ ነው። ከመንገድ ላይ ምንም እዛ አካባቢ የሚታየው ነገር የለም። ከመንገድ ላይ ከአስፋልት ላይ ብንቆጥረውን አረዥም መንገድ አለ እና ነገር ብኖር እዛ አካባቢ ያለው ይሄ ሰው ያሁን ከስልሳ አመት በላይ ነው፣ አዛምት ነው። ቤት ውስጥ ያሉ ልጆች ደግሞ ከአስር አመት በታች እንጂ ሌሎቹ ትላልቅ ልጆች ማጠገባቸው የለም። እና ነገር ብኖር ራሱ በዚህ ቤት ውስጥ የሚከሰተው ነገር በጣም ትልቅ ሰው ናቸው። ከፖለቲካ ነገር ብች ብዙ ነው እና የሃይማኖት አባቱ ውስጥ ሰው ምን አጥፍቶ ምን ብለው ነው? እዚ አካባቢ ሌላ እንኳን ቢያጠፋ እንኳን ይሄ በምን አይቶ ሊደርስ ይችላል? ሰው የሚመስለው ነገር እዚ አካባቢ ሰው የለም። የሃይማኖት አባት መሆኑ ማንም ያውቃል እና ሆነ ተብሎ ለሱ የተከሰተ ነገር ነው እንጂ መንግስት፣ ይሄን ያድርግ ብሎ ያሰማራል ብዬ እኔ አልቆጥርም። አሁን እዛ አካባቢ ያለው የወረዳው የዞኑን ፖሊስ ያለው ነገር አለ። ምንም የጠየቁን ነገር የለም። አሁን የመንግስት ትልቁን ብለህ የምንወስደው አሁን ለምን ንግርታ ህግ አይነት ሁኔታ አንድ ሰው ስቦት መንግስት መጣራት አለበት ለምን አያጣራልም በማለት ነው እንጂ ይህን መንግስት ይህን አድርጉ ብሎ ያሰባራል ብዬ አለሰው ግን፣ ሰው ከሞተ ያው ሞተዋል። ከሞተ በኋላ ለምን አያጣራልንም? ለምን አያፈልግንም? ለምን አልጠየቅንም? የገባ ነገር የለም ስ በመንግስት በኩል ደግሞ ብሆ ሁን የምናየው ይሄ ነው። ባለቤታቸው ማን ነው ስማቸው? ባለቤታቸው ካዲጃ ሀጂ መሐመድ ሳኒ ትባላለች። ስንት ልጆች አሏቸው? በዚች ቤት ልጆች ናቸው፣ ያው በጣም ትናንሽ የሆኑ ልጅ ሶስት ደግሞ ያለች ናት የሞተችው። ልጆቻቸው የት ናቸው? አሁን ልጆቻቸው አካባቢ ትንሽ ሌላ ወንድማቸው ልጅ አለ። ለቅሶ መቀመጥ ነው እዛ ነው እዛ። ለመመሪያ ሰራ ንብረት ምኑ ነገር የለም ሬሳ ብቻ ወስተ ነው ከቤት ውስጥ የወጣ ነው። በመንግስት በኩል የተጠየቀ ነገር የለም የረዱን ነገር የለም። ለምን እንደዚህ እንደሆነም አልገባል። በሌላ በኩል በዚሁ በአሳሳ ወረዳ ወንድሙ መስጅድ በር ላይ እንደተገደለበት የሚናገረው የሟች አብዱል ከሪም አሚን ወንድም በበኩሉ ወንድሜ ከመስጅድ ውስጥ ሰግዶ ሲወጣ በጥይት ነው የተገደለው። ምንም አይነት እንቅስቃሴ ውስጥ አልነበረም ብሎናል። ምንም ምንም ግርግርም አልነበረም። መጅት ሰግደው እየወጣ ነበር እሱ ከመዚህ ሲወጣ ነው ግርግር ምንም ሰ አይፈጠር ነበር የተተኩሰበት ስንት ሰዓት ላይ ነው? አይኖሩም ምንም ግርግር ምን ወደ አስር ሰዓት አስር ሰዓት አካባቢ የተፈጠረ ሰኞ አስር ሰዓት ላይ ማለት ከእሱ ከመዚህ ሰግደው እየወጣ ነበር ምንም ግርግር አልነበረም። ያው ትኩስ ብቻ ሰማይ የሰማ ነኝ ወዲያም እሱ ዶክተሩ እዛው የሞቱ ስንት አመቱ ነው? ሰላሳ ማ አካባቢ። ባለትዳር የልጆች አባት ነው? አዎ ባለትዳር ነው፣ ሶስት ልጆች አሉት። ብቻውን ነበር? ልጆች ነበር? ከብዙ በሆነ ሰው ጋር ነበር። ሰግዶ እየወጣ ስለነበረ ብዙ ሰውም ነበር። ያው ሰላት ስለነበረ መስጅድ አንድ ላይ ሰግደው እየወጡ ነበር፣ ከጓደኞቹ ጋር ምንም ሰተመጅድ ራሱ ሳይርቁ እዛው ምናምን መጥቶ ቶክስ ተፈጠረ፣ እዛው ወጣ ከተማው ላይ የጸጥታ ችግር ነበር? ምንም አልነበረም። ምንም የሰማነው ነገርም አልነበረም። የኦሮሚያ ክልል የጸጥታ አስተዳደር ቢሮ ኃላፊ አቶ ጅብሪል መሀመድ በኦሮሚያ ክልል የተለያዩ ቦታዎች በመንግስት የጸጥታ ኃይሎች የተወሰደ እርምጃ አስገዳጅ ሁኔታዎች እንደነበሩት ገልጸው፣ ነገር ግን ያም ሆኖ ሊመረመሩ የሚገቡ ጉዳዮች እንዳሉ ተናግረዋል። አሳሳ ውስጥ ስለተገደሉት ሼህ ኡመር ጠዊል እና ባለቤታቸው በተመለከተ የአሜሪካ ድምጽ የኦሮምኛ ቋንቋ አገልግሎት ተጠይቀው ተከታዩን አስተያየት ሰጥተዋል። ከኔ ነማ ወረ ሳ አሳሳ አካባቢ የሆነው የሼሁና የባለቤቱ ጉዳይ በመኖሪያ ቤታቸው አካባቢ ቅሩ እንቅስቃሴ በሚያደርግበት ወቅት የተፈጸመ ጉዳይ ነው። ከዚህ ጋር የተገናኘ መረጃ እንደሚያሳየው የቤቱ ባለቤት አንድን የጸጥታ አስከባሪ በሜንጫ ወይም በቢልዋ ወይም በባንጋ ተመትቶ ሆስፒታል ገብቷል። ግን ሁኔታው ለዚህ ያበቃል ወይ የሚለው መታየት አለበት፣ የሚታይ ይሆናል ብዬማምነው ለዚህ ነው። በሌላ በኩል በተለያዩ የኦሮሚያ ክልል የሚገኙ ነዋሪዎች የመንግስት የጸጥታ ኃይሎች በተወሰደ እርምጃ ሰላማዊ ዜጎች መገደላቸውን ይናገራሉ። በጭሮ ከተማ ውስጥ ወይዘሮ ደሃቦ እስማኤል የተባሉ በዕድሜ የገፉ እናት መገደላቸውንም ጠቁመዋል። ስለዚህም ጉዳይ የተጠየቁት አቶ ጅብሪል ቢንሳ የፈጎቹ አማ ነምኒ መንጉዶሜ ሁንዱምቱ ነጋ እንደንዴቱ ነገሩን ግልጽ ለማድረግ አዛውንት ሁሉ ሰላማዊ ወጣት ሁሉ ደግሞ ያበደ ነው ማለት አይቻልም። ነገሩ እንደየሰው አመል የሚታይ ይሆናል። ሁሉም እንዲረዳ የሚፈልገው በተወሰደው እርምጃ ውስጥ እንዴት ያለ መዋቅር ነው የሚለውን ማንሳት አልፈልግም። ከጸጥታ መዋቅር ውስጥ አንድ ሰውን መጥተው ክላሹን ወሰዱበት። ክላሹን አንዱ ለአንዱ ሲያስተላልፍ የወደቀው ወደቀ ከዚያ የወደቀው ለመግደል ሲሞክር አንዱ ለሌላው ሲሰጥበት የተወሰደ እርምጃ፣ በመካከሉ እኝን አዛውንት መጥተዋል። ስለዚህ ይህንን ያመጣው ምንድን ነው ብለን ምክንያትና ውጤቱ ሲታይ፣ የተፈጸመውና ሰበቡ ሲታይ ትስስር አለው። ሌላው ደግሞ ከአቅም በላይ በሆነ ሁኔታ እንደሆነ ከሩቁ መገንዘብ ይቻላል። አንዳንዱን ደግሞ በቅርበት ተገኝቶ እንዴት ሆነ ብሎ ማየትም ይገባል። ለዚህም የተለያዩ ማስረጃዎች አሉ ያሉት አቶ ጂብሪል፣ እነዚህም ማስረጃዎች ደግሞ ከአንድ ወገን የመንግስት ብቻ ባለመሆናቸው ከሶስትና አራት አቅጣጫ አጣርተው እንደሚያቀርቡ ገልጸዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አምሀሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪ አምሀሪክ በትዊተርም እንዲሁ ሃሽታግ ቪ አምሀሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ሆርን ሞባይል ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። በትግራይ ክልል ለሚካሄደው ምርጫ የመራጮች ምዝገባ በዛሬ ሁለት ተጀምሯል። ለስምንት ቀናት በሚቆየው በዚህ የመራጮች ምዝገባ ከሁለት ነጥብ ስድስት ሚሊዮን በላይ መራጮች ሊመዘገቡ ይችላሉ ብሏል የክልሉ ምርጫ ኮሚሽን። በምዝገባው የኮሮና ቫይረስን እንዴት እየተከላከሉ ነው? ሂደቱ ስ ምን ይመስላል? የሚል የምርጫ ኮሚሽኑ አስፈጻሚዎችና መራጮችን አነጋግረናል። እንዲሁም ምርጫው መካሄድ የለበትም ኮሮና መከላከል መቅደም አለበት የሚል አቋም ያላቸው አስተያየትም ጠይቀናል። ጌታ አጽመሃ ዝርዝሩን ያስደምጠናል። በትግራይ ክልል መጪው ጳጉሜ 4 2012 ዓ ም እንዲካሄድ ታቅዶ እየተሰራ ያለው ክልላዊ ምርጫ የመራጮች ምዝገባ በዛሬ ሁለት ተጀምሯል። በመቀለ ከተማ ሐወልቲ ክፍለ ከተማ የቀጠና 24 ምርጫ ጣቢያ አስተባባሪ አቶ ሀደራ ገብርዎት በምርጫ ጣቢያው ሊመዘገቡ እንደሚችሉ ተናግሯል። ከጠዋት ጀምሮ ብዙ ስበር፣ ከአንድ ሰዓት ጀምረ ነው። ኮሮና መከላከል ማስክ የሌለው አይገባ። ከዛ በኋላ ደግሞ አልኮል አለን ሲመጣ ወረፋ ስናሲዘው ሰው በአንድ ሜትር ርቀት ያለበት ስናሲዘው፣ ማለት ያው ሁለት በራለን ከሁለት በር ሰው አለን የሚቀበለው፣ እዛ ያለዛ አይገባም። ከዛ በኋላ በርቀት ጠብቆ ነው የሚገባ። የምርጫ ምዝገባው ሂደት ለስምንት ቀናት የሚቆይ ቢሆንም በምርጫ ጣቢያው ግን በሶስት ቀናት ሊጨረስ እንደሚችል የመራጮች ተሳትፎ ያሳያል ብለዋል። አቶ አታክልት ነጋሽ በምርጫ ጣቢያው እየተመዘገቡ አግኝተናቸዋል። ጳጉሜ አራት ሁለት ሺ አስራ ሁለት ለሚካሄደው ምርጫ ይበጀኛል የሚሉት የፖለቲካ ፓርቲ ለመምረጥ እንደተመዘገቡ ተናግሯል። የምርጫ ካርድ ለመውሰድ ነው የመጣሁት። ለዚህ ነጥቸ ደግሞ ኮረና በሽታ በመከላከል ተመዝግበ ያለው ካርድም ወስጃለሁ እና ደስተኛ ነኝ። ይሄ ምርጫ ከአምስት አመት በላይ መጨመር ያለበትም ህገ መንግስት በሚፈቅደው መሰረት በየአምስት አመቱ ለህዝብ የሚወክል መመረጥ እንዳለበት ህገ መንግስት ላይ ተቀምጠዋል። እኔ መጥቼ መብቴን ልጠቀምበት ካርድ ወስጃለሁ። የሚመስለኝ ሰው መርጣለሁ። በምርጫ ጣቢያዎች ለሚገቡ ተመዝጋቢዎች በሳኒታይዘርና አልኮሎች እጃቸው እንዲያጸዱ እየተደረገ ሰዎቹም ተራርቀው ወረፋ እንዲይዙ እየተደረገ መሆኑ ተመልክተናል። በትግራይ ክልል የሚካሄድ ምርጫ ህጋዊ አይደለም ብሎ በማመን በምርጫው እንደማይሳተፍ ያስታወቀው የትግራይ ዲሞክራሲያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ምሉ ብርሃን ሀይለም ፓርቲያቸው ከመጀመሪያውም በሀገሪቱ ምርጫ ለማካሄድ የሚመች ሁኔታ እስኪፈ ይቆጠር እንዲሁም ነጻና ገለልተኛ ተቋማት እስኪገነቡ ድረስ ምርጫ ማካሄድ እንደማይቀበለው ገልጸዋል። በአሁኑ ጊዜ ደግሞ የኮሮና ወረርሽኝ መከላከል ይቀድማል ሲሉ ተናግረዋል። ወረርሽኙ በጣም በከፍተኛ ደረጃ በሚዛመትበት ወቅት ለህዝቦች ደህንነት ቅድሚያ መስጠት ይገባናል የሚል ከዛ ተያይዞ ምርጫ መደረግ የለበትም። አሁን ህወሀት በትግራይ ውስጥ እያደረገው ያለ ምርጫ ግን ቀደም ብሎ ኢትዮጵያ ውስጥ ሲደረግ የነበረው የምርጫ ድራማ ነው። ለመቀጠል ላይ መቀጠል ነው። ይህ ተካሄደ ያለው ይህም ደግሞ ትክክለኛ ዲሞክራሲ፣ የትግራይ ህዝብ የራስን እድል በራስ የመወሰን መብት የሚከበረው ነፃና ገለልተኛ ተቋማት በመገንባት በሚካሄደው ምርጫ ነው ያሉት አቶ ምን ብርሃን በትግራይ ክልል እየተካሄደ ያለው ምርጫ ግን የይስሙላ ነው በማለት ተችተዋል። የትግራይ ህዝብ የታገለው ለእውነተኛ ዲሞክራሲ፣ ለእውነተኛ በራስን እድል በራስ ለመወሰን ነበር የታገለው። እስከ ዛሬ ሲደረግ የነበረ ግን ከተገላቢቶች ነው

የትግራይ ክልል የምርጫ ኮሚሽን አመራር አባል ዶክተር ጸጋ ብርሃነ በዛሬው እለት በክልሉ የሚካሄደው ምርጫ የሚሳተፉ መራጮች ለመምረጥ የሚያስችላቸውን የመራጮች ካርድ መውሰድ መጀመራቸው ገልጸው በዚህ ሂደት ከሁለት ነጥብ ስድስት ሚሊዮን በላይ መራጮች ይመዘግባሉ ተብሎ እንደሚጠበቅ ተናግረዋል። በተለያዩ የምርጫ ጣቢያዎች ተዘዋውረው እንደተመለከቱ የተናገሩት ዶክተር ጸጋ በተመለከቷቸው አካባቢዎች ሴቶች፣ ወጣቶች ና አዛውንቶች ኮሮና እየተከላከሉ ሲመዘገቡ ማየታቸው ገልጸዋል በአጠቃላይ መነቃቃት አሁን ስናየው ብዙ ሰው ብዙ መራጭኛ እንደጠበቅ ነው ከዛም በላይ መሄድ የሚችልበት ሁኔታ ሊፈጠር እንደሚችል ነው ያየ ነው። አዛውንቱ፣ ወጣቱ፣ መካከለኛ እድሜ ላይ ያሉ አጠቃላይ መደረግ ያለበትን ጥንቃቄ በማድረግ ለምርጫ ካርድ በመውሰድ ላይ ነው የሚገኙት ማለት ነው። በአሁኑ ጊዜ የኮሮና ስርጭት እየተስፋፋ ባለበት ጊዜ የምርጫ ሂደቱና ምዝገባው የህዝብ ጤንነት አደጋ ላይ አይጥልም ወይ ብለን ለዶክተር ጸጋ ጠይቀናል። በኮሮና ምክንያት ይህን ያህል ምርጫው መራዘም አይችልም። እሱ ምክንያት መሆን አይችልም። ይህንን ምርጫ እንዲራዘም ባደረግን ቁጥር የተታገልንለት ዓላማ ምንም ትርጉም ሳይኖረው ይቀራል ነው አጠቃላይ የህዝቡ ስሜት ነው። የትግራይ ክልል መንግስት በምርጫው ለሚፎካከሩ የፖለቲካ ፓርቲዎች 15 ሚሊዮን ብር በጀት በመመደብ አምስት ሚሊዮን ብር በወጣው ቀመር መሰረት ለፓርቲዎቹ መሰጠቱና አስር ሚሊዮን ብር ደግሞ ለምርጫ ቀስቀሳ ፓርቲዎቹ በአይነት የሚፈልጉት ጥያቄ በማቅረብ ይሰጣቸዋል ሲል የትግራይ ምርጫ ኮሚሽን አስታውቋል። አነጋጋሪ የሆነው ህወሀት ውድብ ናጽነት ትግራይ፣ ሳልሳይ ወያነ፣ ባይቶና ና አሲምባ ፓርቲዎች የሚሳተፉበት የትግራይ ምርጫ የፌዴሬሽን ምክር ቤት ሂደቱ ህገ መንግስት የሚጥስ ነው በማለት ሊቆም እንደሚገባ ለክልሉ በደብዳቤ ማሳሰቡና የክልሉ ምክር ቤት ደግሞ ህገ መንግስት የሚጥሰው የፌዴሬሽን ምክር ቤት ምርጫ ያራዘመበት ሂደት እንጂ የትግራይ ክልል ምርጫ አይደለም በማለት ምላሽ የሰጠበት አሁንም የምርጫ ሂደቱ ቀጥሏል። ለአሜሪካ ድምጽ ሙልጌታ አጽብሀ መቀለም። ሙልጌታ፣ አለሙ ለዘገባው እናመሰግናለን። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ የተጠናቀቀ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው የተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንለፍ። ኢትዮጵያ በማህበረሰብ ውስጥ ያለውን የኮቪድ-19 ስርጭት ለመገምገምና እንዲሁም ህብረተሰቡን ለማንቃት በሚል ዓላማ ከሁለት ሳምንት በፊት ሁሉም የተሰኘ ዘመቻ ተጀምሯል። በዚህ ዘመቻም 17 ሚሊዮን ቤቶችን ለመድረስና ከ200 ሺህ በላይ ሰዎችን ለመመርመር ታቅዶ ነበር። የኢትዮጵያ የህብረተሰብ ጤና ሳይንስ ኢንስቲትዩት ዋና ዳይሬክተር ዶክተር ኤባባተ ከአሜሪካ ድምጽ ጋር ባደረጉት ቃለ መጠይቅ እስከ ትላንትናው ዕለት ድረስ በተደረጉ ምርመራዎች በ15 ቀን ውስጥ የተያዘውን ከ200 ሺህ ሰዎች በላይ የመመርመር ግብ ማሳካታቸውን አስታውቀዋል። ከኤደን ገረመው ጋር ስለ ዘመቻው ሂደት፣ በተለያዩ ክልሎችና እንዲሁም በእስር ቤቶች ስላለው የቫይረሱ ስርጭት፣ በተጨማሪም ከለይቶ ማቆያ ጋር ተያይዘው ስለሚነሱ ቅሬታዎችና ሌሎች ተያያዥ ጉዳዮች ተነጋግረዋል። ውይይታቸው የሚጀምረው ዶክተር ኤባ አባተ ሁሉም የተሰኘውን ዘመቻ ሂደት ከሚያስረዱበት ነው። ከስያሜውም እንግዲህ ማንም ነው እና ይሄ ሁለት አንጓዎች ይኖሩታል። በአንደኛው ማህበረሰቡን በጣም አሳትፎ ስራዎችን መስራት፣ ሁለተኛው ደግሞ በጣም ከፍተኛ ቁጥር ያለውን ላቦራቶሪ ምርመራ ማድረግ ነው። ይህንንም ምንም ስናደርግ ደግሞ ሁሉንም ክልሎችን ወካይ በሆነ መንገድ ስራዎች እንዲሰሩ እንግዲህ እቅድ ወጥቶለት ነው እየተሰራ ያለው። ይሄ በጥሩ መንገድ እየሄደ ነው ብለን መናገር እንችላለን። በየቀኑ ስራዎቻችንን እየገመገመን ያለ ነው። ከፍተኛ ቁጥር ያለው የምርመራ ሁኔታዎችን በየቀኑ እያየን ነው እና ስለዚህ እንግዲህ ባለው ሂደት የቤት ለቤት ቅኝቱን በተመለከተ እንግዲህ በየቀኑ ያንን የሚሰጥ መረጃ ለማግኘት ራሱ ሲስተሙም ስለሌለ ያ ተብሎ በየሳምንቱ ነው የምንሰበስበው። ክልሎችም መጀመሪያ አካባቢ አጀማመር ላይ ክፍተቶች ነበሩ። አንዳንዶቹ መጀመሪያው ቀል ጀምረዋሉ። የተወሰኑ ቀናት መዘግየቶች ነበሩ። ነገር ግን አሁን በጥሩ መንገድ ክልሎች እየሄዱ እንደሆነ መረጃ አለን። ትክክለኛውን ዳታ ሌላ ጊዜ መግለጽ ይቻላል። በተለይ ከ ከኮሚኒቲ ጋር ያለው የቤት ለቤት ቅኝቱ ከላብራቶሪ አንጻር ግን አሁን ባለው ሁኔታ ካስቀምጥ ነው የሁለት መቶ ሺህ ታርጌት ሁለት መቶ አስራ ስድስት ሺህ ገደማ ደርሰናል። ይሄ ቁጥር የሚጨምር ነው የሚሆነው እስከ ትናንት ያሉ መረጃ እንግዲህ ዘመቻው የሁለት ሳምንትን ብቻም ሳይሆን አጠቃላይ እንዲመልስ የፈለግነው ነው ምንድን ነው? መረጃዎችን ማውጣት መቻል አለብን። መንግስት ለሚወስዳቸው አንዳንዱ እንቅስቃሴዎችና እርምጃዎች በመረጃ ላይ መቃኘት መቻል አለበት። ለምሳሌ ትምህርት ቤቶች መከፈት ይኖርባቸዋል። ነገር ግን ሲከፈቱ እንዴት የሚለውን መመለስ መቻል አለበት። ሴቶች ኢመርጀንሲውም ራሱ እንግዲህ ከተወሰነ ሳምንት በኋላ ያበቃል። ሲያበቃ ምን መሆን አለበት? አሁንም ግን ብለን ተነስተን ምንሞስ ነው ሳይሆን

ለመውሰን የሚያስችል ስርዓት ለመፍጠር ነው። በቀን በሺዎች ሲገለጽ የቆየው የሀገሪቱ የመመርመር አቅም በአጭር ጊዜ ውስጥ ደግሞ ወደ ሃያ ሺህ እና ከዚያም በላይ ደርሷል እና ይህንን ማድረግ የተቻለው እንዴት ነው? ይህንን ዘመቻ ስንጀምር እንግዲህ በአማካይ ወደ ዘጠኝ ሺህ ገደማ በቀን ነበር የምንሰራው ይህንን ዘመቻ ስንጀምር ግን ሁለት መቶ ሺህ በላይ መስራት አለብን ብለ የሚያመጣ ነው የሰራናቸው ስራዎች አሉ። የመጀመሪያው አስፈላጊ የሆኑ ግብአቶችን በጊዜ ማምጣት ይኖርብናል። ከዚህ በፊት በጣም በጭንቀትን ነው የምንሰራው ምክንያቱም እጃችን ላይ ያሉ ግብአቶች በብዙ ጥረቶች፣ በልመናዎች ሁሉ የሚመጡ ናቸው። ስለዚህ በቂ የሆኑ ስቶክ እጃችን ላይ ኖሮ እንዲሰራ ውሳኔ ያሳልፈን እስከ አንድ ሚሊዮን ቴስት ሊያሰራ የሚችል ጊዜዎችን ፈጸምን። ከዛ ውጭ ደግሞ ሪጅን ላይ ከፍተኛ ቁጥር መሰራት ካለበት ያንን ሊሰራ የሚችል ሰው ማሰልጠን ማዘጋጀት የሌላቸውን ደግሞ ከማዕከል ሄዶ የሚደግፉበትን ስርዓት ማበጀት በዚህ ዘመቻ ላይ እየጠቀምንበት ነው። ሌላው እንግዲህ ደግሞ ቅንጅታዊ አሰራሩ ይህ እንግዲህ ከቴስቲንግ ፋሲሊቲ ከዚህ ጀምሮ እስከ ማዕከል ድረስ ያለውን ይጨምራል። ሌላው ደግሞ አዳዲስ ቴክኒኮችንም ደግሞ ልውስጥ አስገብተናል። ከዚህ በፊት ስንጠቀምበት ከነበረበት ወጣ ብለን በዛ ያሉ ናሙናዎችን በአንድ ጊዜ ሊያሰቡ የሚችሉ ቴክኒኮች የፑል ቴስቲንግ እንለዋለን። እሱም ደግሞ ኢንትሮዲስ ማድረግ ወይም ራሱን የቻለ ጥንካሬ ፈጥሮልናል። ከዛ ውጭ እንግዲህ ደግሞ ጠንካራ የሆነ ፎላ የሚኖሩ ስት ክፍተቶችን ወዲያው እናርማለን። በአጭር ጊዜ እንግዲህ ከመቶ ፐርሰንት በላይ መስራት አቅማችንን ማጎልበት የቻለ መስጠት ምናት ናቸው ብለን መናገር እንችላለን። በኢትዮጵያ የማህበረሰብ ተጋላጭነትን በመቆጣጠሩ ረገድም ውጤታማነት የታየባቸው ስራዎች ነበሩ ሲሰሩ የነበረው አሁን። ከጊዜ በኋላ ግን ቁጥሩ እየጨመረ መምጣቱ ታይቷል። ከቁጥጥር ውጭም የወጣ ይመስላል እና ምንድን ነው ይህንን ከቁጥጥር ውጭ እንዲወጣ ያደረገው ነገር? ከቁጥጥር ውጭ ወጥቷል ግን አናምንም። አሃዙ የሚያሳየው ይህን ነው። አሁን ኢትዮጵያ ውስጥ ሰላሳ አምስት ሺህ ገደማ ያለን ስለዚህ በዛ አንጻር ካየ ነው። አሁንም ሁሉ ነገር በተገቢ መንገድ እየተመራ ነው የሚል እምነት አለ። ነገር ግን ያንን ስሙም በከፍተኛ ሁኔታ ግን ቁጥሩ እየጨመረ መጥተዋል። በቀላሉ ከጭማን መቀነስ በምንችልበት ሁኔታ ላይ መቆም እየቻልን በየጊዜው ጭማሪዎችን እያሳየ ነው። ብዙ ችግሮች ያመጣ የሚችልበትን ተጽዕኖ ሊመጣ ይችላል። እንግዲህ ከቁጥር ወጭ ስንል እንግዲህ ብዙ ህሙማን ኖሪያውን ማስተኛት ማያጨንበት ሁኔታ ያንን ማቅረብ ያልተቻለበት ሲስተሙን ፓራላይዝ የሚያደርግ ከሆነ በዚህ ግን አሁንም ወደዛ መንገድ የሚመሩ ነገሮች አሉ ብለን ግን በድፍረት መናገር ይችላል። በተለይ ህዝቡ ላይ የነበረው መጀመሪያ አካባቢ ቫይረሱ ኢትዮጵያ ውስጥ መግባቱ ሲታወቅ የነበረው የጥንቃቄ ሁኔታ ከጊዜ ወደ ጊዜ የቀነሰ መምጣቱ ግልጽ ነው። እሱ ብቻም ሳይሆን በተለይ በተለያዩ ወቅት የሚፈጠሩ የማህበራዊ አመቶች ማህበረሰቡ ምላሽ ለዚህ ቫይረስ በከፍተኛ ሁኔታ መሰራጨት የራሱን ደግሞ ሚና ይጫወታል። እንዲሁም ደግሞ የተለያዩ የማህበረሰቡን ስሜቶች ለመግለጽ በሚወጡበት ወቅት ሙሉ በሙሉ ጥንቃቄን ባጓደለ መልኩ ሁኔታዎች ሰጠሙ አይቀናል። ያን ጊዜ የራሳቸውን ያሻራ ፍተው ሄደዋል። ይሄ ደግሞ አሁኑ እያደረገ ያለው ስለዚህ በእርግጠኝነት መናገር የምንችለው የቫይረሱ ስርጭት እየጨመረ መጥተዋል። የአንድ ሳምንት እንኳን የገጠረም ብናይ በአንድ ሳምንት ውስጥ በሀያ አምስት በመቶ አድጓል። እንግዲህ የዛሬ ሳምንት እና የዛሬ ምድ ላይ ማለት ነው። የሞት ምጣኔ በሀያ በመቶ አድጓል። የጽኑ ህመምተኞች ቁጥር በሰላሳ ሁለት በመቶ ከፍተዋል። ስለዚህ እነዚህ ሁሉ አሃዞች የሚያሳዩት በከፍተኛ ሁኔታ እየተስፋፋ መምጣቱ እና ይሄንን ግን መቆጣጠር የምንችለው ብዙ ነገሮችን፣ ክልከላዎችን በማስቀመጥ የማህበረሰብ ክፍላችን ግለሰብ መፍትሄ በእጁ ነው ያለው። ስለዚህ ያንን ካላረግን ግን ሀገራዊ በሆነ መንገድ ጉዳቱ ከፍተኛ ነው። ከአዲስ አበባ በመቀጠል ደግሞ በኦሮሚያና በትግራይ በአንጻራዊነት የስርጭት መጠኑ እያደገባቸው ሁኔታዎችም ይታያሉና ለዚህ የተለየ ምክንያት አለው ወይም የጠቀሳቸውም ክልሎች ብቻም ሳይሆን በአብዛኛው ክልል ስርጭቱ ከፍ እያለ እንደሆነ ነው አህዞች የሚያሳዩት። ነገር ግን የተጠቀሱትም ክልሎችን ጨምሮ የሌሎችም ክልሎች በተለይ በመጀመሪያ ደርፎች ላይ ናቸው ብለን መናገር እንችላለን። ለምሳሌ ኦሮሚያ በጣም ሰፊ የሆነ ክልል ነው። ከፍተኛ የሆነ የህዝብ ቁጥር ነው። ጂኦግራፊውንም ካየን ከአዲስ አበባ ጋር ተጎራባች ነው። የስንትነ ዙሪያ ያሉ ዞኖች ከአዲስ አበባ ጋር ያላቸውን መስተጋብር የምናውቀው ነው። እነዚያ ብቻም ሳይሆን ደግሞ ባለፉት ጊዜያት የነበሩት አለመረጋጋቶች ከዚያ ጋር ተያይዞ ደግሞ የተፈጠረው ሁኔታዎች የራሱን የሆነ አሻራት አለፈዋል የሚልመት አለን። ቅድም እንደገለጽኩት ትግራይም አካባቢ ቁጥሩን ስናየው በከፍተኛ ሁኔታ ስርጭቱ እየጨመር ካለበት አካባቢ አንደኛው ነው። እንግዲህ ምንድን ነው ምክንያቱ የሚለውን በይበልጥ በመረጃ በተደገፈ መንገድ መተንተኑ ጥሩ ነው። ነገር ግን አሁን በቅርቡም የሰራ ናቸው የዳሻ ጥናቶች ነበሩ። በተለይ ከደም በሚወስድ ናሙና ሁሉንም ክልሎችን ትልልቅ ከተሞችን ያማከለ ጥናት ነበረ። ያ ጥናትን የሚያሳየው አሁን ይጠቀሱት እንዲሁም ደግሞ ሬዶዋን ጋምቤላን ጅግጅጋን በሽታ ስርጭት በከፍተኛ ሁኔታ እየጨመረ የመጡባቸው ከተሞች እንደሆኑ ማሳያ ነው። እና በተለይ ለቦርደር የሚቀርቡ የትራንስፖርት ኮሪደር የሆኑበት አካባቢ በከፍተኛ ሁኔታ ቁጥር እና አሀዙ ያሳያል። ግን በይበልጥ ለምን የሚለውን ደግሞ ተጨማሪ ጥናትና ስንተና የማህበረሰብ ስርጭትን ስናነሳ ባለፈው አንድ ወር ተኩል ጊዜ ውስጥ በጣም ብዙ ሰዎች መታሰራቸው ይታወቃል። ከዚህም ጋር ተያይዞ ደግሞ በማረሚያ ቤቶች አካባቢ ያለው የቫይረሱ ስርጭት መጠንም ከፍተኛ እንደሆነ ይነገራል። እና ይህንም በተመለከተ ያለው ሁኔታ ምን ይመስላል? ምንስ እየተሰራ ነው ያለው? የዚህ ቫይረስ አንደኛው ማይፈልጋቸው ባህሪያት ተሰብስቦ መቀመጥን በዚህ አይነት መተፋፈግን፣ መቀራረብን በዚህ አካባቢ ያለውን ማህበረሰብ በዛ ስርጭት ወይም ከብ ማለት አንደኛው ባህሪ ነው፣ እንግዲህ ቫይረሱ ሀገራችን ውስጥ መግባቱ ከታወቀ በኋላ በመንግስት የተወሰዱት ውሳኔዎችን ተከትሎ ብዙ እስረኞች እንዲፈቱ የተደረገበት የእስረኞች አያያዝ በተቻለ መጠን የቫይረሱን ስርጭት ከመቀነስ አንጻር ስራዎች ለመስራት የተሞከረበት እንግዲህ አሁን የጠቀሹም ሁኔታም ከመፈጠሩ በፊት ለቅኝት በሚረዳ መንገድ አዲስ አበባ ውስጥም ያሉትን በተወሰነ መንገድ ከአዲስ አበባ ውጭ ያሉትን የማረሚያ ቤቶችን የፖሊስ ጣቢያዎች ውስጥ ያሉ በጊዜ አይነት የቆዩ ግለሰቦችን ቅኝት ውስጥ አስከተል ህንሳ ነበረ አስታውሱ እንደሆነ በዲጋይነት የህግ ውሳኔያቸው የነበሩ ግለሰቦች ላይ ከፍተኛ ቁጥር ያለው የቫይረስ ስርጭት ያገኘንበት ሁኔታ የነበረበት ነው። ነገር ግን አሁን ባለው ሁኔታ የእስር ቤት ሁኔታዎቻችን ምንድን ነው የሚመስሉት? የሚለውን ግን ለዛ ተብሎ ዲዛይን በተደረገ መንገድ የተቃኘ መረጃ የለም። ምክንያቱም ልክ እንደ አንድ የማህበረሰብ ክፍል በተወሰነ መንገድ እየወሰድን የምንመረምረው የቅኝት ስራ ነው ያለው እና በዛ አግባብ ግን ልክ እንደ ሌላውም የማህበረሰብ ክፍል ነው። አሁን ያሉ ጫታዎች የሚያሳዩት ምናልባት እንግዲህ የዚህ የማንም የሚባለውን ዘመቻ አንድ ታሳቢ እንዲያደርግ የፈለግ ነው የእስር የእስር ቤቶች ማረሚያ ቤቶችን ብቻም ሳይሆን በተመሳሳይ ሰብሰብ ብለው ሰዎች የምናቆይባቸው ለምሳሌ የአረጋውያንን የምናስቀምጥበት የምንከባከብበት ማዕከላትን እንዲሁም ደግሞ በተቻለ መጠን የስራ ባህሪያቸን ከአንድ ላይ ሰብሰብ ብለው ሊያሰራሪ ቅድ የሚልባቸውን አካባቢዎች ታሳቢ አድርጎ ምርመራው እንዲደረግ ነው ከሚተደርገ ስራዎች የተሰሩ ያሉት It ና እንግዳዋን ዶክተር ኤባን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በሰኔ ወር ኢትዮጵያ ውስጥ የተፈጠረውን ሁከት ተከትሎ የኢትዮጵያ መንግስት በሺዎች የሚቆጠሩ ለተቃውሞ የወጡ ሰልፈኞችን የተቃዋሚ ፓርቲ አባላትንና ና ጋዜጠኞችን አስሯል። ከነዚህ ታሳሪዎች መካከል የተወሰኑት የኮሮና ቫይረስ እንደተገኘባቸው ና ቫይረሱ እጅግ በተፋፈጉት እስር ቤቶች ና የማቆያ ስፍራዎች እየተስፋፋ ሊሆን እንደሚችል የጤና ባለሙያዎች ና ባለስልጣናት ስጋታቸውን እየገለጹ ነው። ዘገባውን ከዝዋይ ያደረሰን ሲሞን ማርክስ ነው። ስመኝሽ የቆየ እንደሚከተለው ታቀርበዋለች። የኮሮና ቫይረስ ኢትዮጵያ ውስጥ መገኘቱ ከተረጋገጠበት ጊዜ ጀምሮ ባሉት የመጀመሪያዎቹ አራት ወራት በዝዋይ የኮሮና ቫይረስ ተጠቂዎች ማገገሚያ ጣቢያ ውስጥ በንርስነት የሚያገለግለው ደንበል ቃሲም የበዛ ስራ አልነበረውም። ታዋቂው ድምፃዊና የመብት ተሟጋች ሀጫሉ ሁንዴሳን መገደል ተከትሎ ከ178 በላይ ሰዎችን ለሞት በሺዎች የሚቆጠሩ ሰዎችን ደግሞ ለእስር የዳረገው ሁከት ከተነሳ በኋላ ግን የማገገሚያ ጣቢያው ስራ በስቶበት ተስተውሏል። ደንበልን ጨምሮ በክልሉ የሚገኙ የጤና ባለሙያዎችና የአካባቢው ባለሥልጣናት በስር ላይ የሚገኙ ሰዎች የኮሮና ቫይረስ እንደተገኘባቸው ተናግረዋል። ይህን ተከትሎ በእስር ቤቶች ውስጥ የቫይረሱ ምርመራ እየተደረገ ቢሆንም ደንበል ወረርሽኙ በፍጥነት ተሰራጭቶ ሊሆን ይችላል የሚል ስጋት እንዳለ ይገልጻል። የኮሮና ቫይረስ ሀገር ውስጥ ከገባ በኋላ ባሉት የመጀመሪያዎቹ ሶስት ወራት በጣቢያችን የነበሩ ሁለት ሰዎች ብቻ ነበሩ። ባለፈው ሁለት ሳምንት ግን 23 የቫይረሱ ተጠቂዎችን መዝግበናል። በተፈጠረው ሁከት ብዙ ሰዎች ከታሰሩ በኋላ በአንድ ክፍል እስከ 150 ሰዎች ድረስ የታሰሩበት ሁኔታ አለ። ለዚያ ነው ታሳሪዎች በቫይረሱ እየተያዙ የሚገኙት። ድምፃዊ ሀጫሉ በሰኔ ወር ከተገደለ በኋላ የኢትዮጵያ መንግስት የተቃዋሚ ፓርቲ አባላትንና ጋዜጠኞችን ያለ ክስ ለረጅም ጊዜ ማሰሩ እስር ቤቶችና፣ በትምህርት ቤቶች እንዲሁም መጋዘኖች ውስጥ ያሉ ጊዜያዊ ማቆያዎች እንዲጨናነቁ ማድረጉን የመብት ተከራካሪዎች ይገልጻሉ። መንግስት ለሀጫሉ ግድያና ከዛ በኋላ ለተፈጠሩት ሁከቶች የህወሀት ፓርቲን ተጠያቂ ቢያደርግም የመንግስት ተቃዋሚ ፖለቲካ ፓርቲዎችና አክቲቪስቶች በበኩላቸው አመፁ የሀሳብ ልዩነትን ለማፈን እንዲያመች ቀደም ብሎ የታቀደ ነው ሲሉ ይከሳሉ። የአሜሪካ ድምፅ ያናገራቸው የዝዋይ ጠቅላላ ሆስፒታል አስተዳዳሪ ጅብሪል ሻሪቢ ኮቪድ-19 በእስር ቤቶች ውስጥ እየተስፋፋ ሊሆን ይችላል የሚል ስጋት እንዳላቸው ያስረዳሉ ቶታልየቸው ሃጫሉ ከተገደለ በኋላ ብዙ ሰዎች በመታሰራቸው በቫይረሱ የተያዙ ሰዎች ቁጥር እየጨመረ ነው። በቅርብ ከሚገኝ ከተማ የተላኩ ሶስት በቫይረሱ የተያዙ ሴቶች በሆስፒታላችን ይገኛሉ። ሌሎችም በቫይረሱ የተያዙ ይኖራሉ ብለን ስለምንጠረጥር ምርመራ እያካሄድን ነው። በእስር ላይ ሆነው የኮሮና ቫይረስ ከተገኘባቸው ታሳሪዎች መሃል ኬንያዊው ጋዜጠኛ ያሲን ጁማ ይገኝበታል። ፍርድ ቤት የዋስትና መብቱን ቢፈቅድለትም እስካሁን እንዳልተለቀቀ የገለጸው በምስራቅ አፍሪካ የውጭ ዜና አውታር ዘጋቢዎች ማህበር በአስቸኳይ እንዲፈታም ጠይቋል። ያሲን በትላንትናው ዕለት ወደ መንግስት ለይቶ ማቆያ እንደተላከም ለማወቅ ተችሏል። ከጤና ሚኒስትር ምን ያክል እስረኞች በኮቪድ-19 እንደተያዙ ለማወቅ የተደረገው ጥረት ግን ለጊዜው አልተሳካም። ዘንድሮ በተከሰተው የኮቪድ-19 ወረርሽኝ ምክንያት አመታዊው የሻደይ ያሸንድዬና የሶለል በዓላት በዋግምራ ብሔረሰብ አስተዳደር በሰሜን ወሎ ዞኖች በህዝባዊ በዓልነት አይከበርም። በዓሉ በበጎ ተግባራት ተዘክሮ ይውላል ተብሏል። መስፍን አራጌ ስርስር አለው። ዓለም አቀፉ የኮቪድ ወረርሽኝ ያላንኳኮብ የህይወት ጠርዝ ያላወቀው እንቅስቃሴ ዘርፍ የለም። የሙዚቃው ዓለም ገናናዎች ቴለር ስዊፍት ፖል መካርቲንን ከኬንድሪክ ላማር ከዲያና ሮስ ና ዱዋ ሊፓ ጋር ይጣመሩበታል ተብሎ ሲጠበቅ የነበረው የዩናይትድ ኪንግ ደሙ ግላስተንቤሪ ፌስቲቫል በኮሮና ተሰርዟል። ቀደም ሲልም በአሜሪካ ሁለት ግዙፍ ፌስቲቫሎች እንዳይካሄዱ መደረጉን ቢቢሲ አስነብቧል። የዓለም አቀፍ ተጽዕኖ ኢትዮጵያም ላይ ተሻግሯል። ህብረ ውበታዊ ትዕይንት የሚስተዋልባቸው ተወዳጆቹ የሻደይ አሸንድዬና የሶለል በዓላት ዘንድሮ በአማራ ክልል ዋግምራና ሰሜን ወሎ ዞኖች በቀድሞ ለዛና ድምቀታቸው አይካሄዱም። የዋግምራ ብሔረሰብ አስተዳደር ዞን ባህል ቱሪዝም መምሪያ ኃላፊ አብዱራህማን መኮንን ለአሜሪካ ድምጽ ሬዲዮ እንዳስረዱት ሻደይ ከዓመታዊ ክብረ በዓልነት የተሻገረ የዋግምራን ሕዝብ ስነ ልቦና የሚያንጸባርቅ ነው። ሻደይ በእኛ አካባቢ የማህበራዊ ወይም ፖለቲካዊ ፋይዳው በጣም ትልቅ የጎላ ነው። አንደኛ የሴቶች ነጻነት የሚገለጽበት ነው። በአጋጣሚ በራሱ ሁለተኛ በሻደይ አማካይነት ቤተሰብ ከቤተሰብ ዘመድ ከዘመድ ጋር የሚቃ ይወጡበት ከዛም ባሻገር አንድነትን፣ መተባበርን፣ መተጋገዝን ጭምር የሚያሳይ ባህል ነው። የራስን እድል በራስ መወሰንና የራስ ባህል ቋንቋ ከማንጸባረቅ ጋር ታይዞ ፋይዳ የነበረ ባህል ነው። ይሁን እንጂ ኮረዶች በሀገር ባህል አልባሳት ደምቀው ስሜት የሚነጥ ዜማቸውን ልብ የሚነዝር ውዝዋዜያቸውን ተቃቅፈው ማሳየት አይችሉም። ዘንድሮ እንግዲህ በዓሉን አሁን እኛ እየተዘጋጀን ያለ ነው። ኮቪድ መስፋፋት ምክንያቶች የሚሆኑትን ጉዳዮች የማስቀረት እንጂ አጠቃላይ በዓሉን የማስቀረት ጉዳይ አይደለም። የበሽታ መስፋፋት ምቹ የሚሆኑ ለምሳሌ አደባባይ ትዕይንቶች፣ በቡድን በዓሉ የማክበር ስራዎች አይከናወኑም ዘንድሮ። በአንጻሩ ሻደይን በክብር ያስረከቡንን የእድሜ ባለጸጎችን እና አቅመ ደካሞችን በመንከባከብ በጎ ተግባራትን በመከወል ሌላውን ኢትዮጵያዊ ሴቶቻችንን እናጠብቃለን ባይ ናቸው። ዘንድሮ መሪ ቃላችንን ምንድን ነው? ሻደይ ባህላችን በበጎ አድራጎች ስራችን በሚል ነው። ችግኝ በመኮትኮት ደም በመለገስ አቅመ ደካማዎችና አረጋውያንም በማገዝ እና በመደገፍ ይካሄዳል። ማለት በመቶ ሺዎች የሚታደሙበት የሻደይ በዓል በተለይ ለአካባቢ የኢኮኖሚ መነቃቃት አይነተኛ አስተዋጽኦ ሲያበረክት ቆይቷል። በኮቪድ አስራ ዘጠኝ ወረርሽኝ ምክንያት በዓሉ አለመከበሩ የልጃገረዶች አልባሳትና ጌጣጌጦችን ከሚያቀርቡት ጀምሮ በምግብና ሆቴል አገልግሎት የተሰማሩ ነጋዴዎች ላይ ኪሳራ ያስከትላል። በብሔረሰብ አስተዳደር ዞኑ የሰቆጣ ከተማ ንግድና ዘርፍ ማህበራት ፕሬዚዳንት አማረ መሰለ ባዛርም ይዘጋጅ ነበር። በዚህ በባዛሩ በአስርና በአስራ አምስት ቀን ውስጥ የሚገኙ ገቢዎች ለአካባቢው ነጋዴ ከፍተኛ ጥቅም የሚያደርሱ ነገርና የነበረው አሁን ይህ በመቆረጡ ምክንያት ያው በዚህ በኮቪድ አስራ ዘጠኝ ምክንያት ተጽዕኖ አሳድሯል። በተለይ ከሌላ አካባቢ የሚመጡ እቃዎችን ያቀርባል ብዙም ተጠቃሚው ደግሞ የአካባቢው

መነቃቃት ለኢኮኖሚው መሻሻል አይነተኛ አስተዋጽኦ የነበራቸው እነዚህ ህዝባዊ በዓላት ዘንድሮ ታስበው ይውላሉ ነው ያሉት። በተለያዩ ዝግጅቶች ኮቪድ በቱሪዝም ላይ ከፍተኛ ተጽዕኖ ነው ያደረሰው። ሰዎች ደግሞ ከቦታ ቦታ ሲንቀሳቀሱና ሲጎበኙ የሚገዟቸው የሚጠቀሟቸው ነገሮች አሉ። ተንቀሳቃሽ አካል ስለሌለ ሆቴሎች፣ አገልግሎቶች፣ ተቋማት አሁን አገልግሎት መስጠት ያቆሙበትና ና የተዘጉበት ሁኔታ ነው ያለው። እንደኛ ዞና ወደ አስራ አምስት ወረዳዎች አሉ። አስራ ሶስቱ ላይ ይጣሱ ሲከበር የነበረበት ሁኔታ ነው ያለው ያደረግነው ምንድነው? ይህ ምንድን ነው በዓል በደንገሳ በሳና ንይት፣ በችግኝ ተሰራ፣ በኩትኳቶ፣ በፎቶ ኤግዚቢሽን፣ በባህላዊ ምግቦች እንድትበር አቅደን እየተንቀሳቀስ ያለንበት ሁኔታ ነው ያለን። ክብረ በዓላቱ እንደ አካባቢው ተጨባጭ ሁኔታ እስከ ሳምንት የሚዘልቅ ቆይታ ቢኖራቸውም በተለይ ከነሐሴ አስራ ስድስት እስከ አስራ ስምንት ያሉት ጊዜያት ብዙዎቹ የማይረሳት ውስታ የሚያትሙባቸው ናቸው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።